voice of America። የፌዴሬሽን ምክር ቤት በማንነት ዙሪያ እያወጣው ያለው መግለጫ እንደ ተቋም ገለልተኛ ያልሆነና ወገንተኝነት የሚታይበት ነው ሲሉ የወልቃይት ማንነት አስመላሽ ኮሚቴ ሰብሳቢ ኮሎኔል ደመቀን ጨምሮ አንዳንድ የወልቃይት ከተማ ነዋሪዎች ገልጸዋል። የማንነት ጥያቄን ይመልሳል ተብሎ በፌዴሬሽን ምክር ቤት የተቋቋመው ገለልተኛ ኮሚቴና የወጣው መስፈርት ሆን ተብሎ በህወሀት እጅ የተዘጋጀ በመሆኑ አንቀበለውም ይላሉ አስተያየት ሰጪዎች። አስቴር ምስጋናው ዝርዝሩን ይዛለች። የወልቃይት የማንነት ጥያቄ ህጋዊ በሆነ መንገድ መጠየቅ ከጀመርን ሶስት አመት እየሞላን ነው ይላሉ የማንነት አስመላሽ ኮሚቴ ሰብሳቢው ኮሎኔል ደመቀ ዘውዴ። በመሃሉ ግን ስንታሰር፣ ስንሳደድ ቆይተናል። ከአንድ አመት ከሰባት ወር በኋላ ከእስር ተፈትተን ጥያቄ ማንሳት ጀመር። ግን የሚሰጥ መልስም ሆነ የሚወጡት መግለጫዎች ከዘረኝነት የጸዱ አይደሉም ይላሉ ኮሎኔል ደመቀ። ወልቃይት አማራዎች ነን ብለን ህገ የማንነት ጥያቄ ጠይቀናል። እሱን አንቀጽ ጠቅሰን ህግን አስደግፈን ፔቲሽኑ አሟልተን 2007 2008 ጀምረን ጠይቀናል። ሰኔ አራት 2010 መግለጫ ሰጡ። የወልቃይት የተገዴ የማንነት ጥያቄ ህገ መንግስቱን ተከትሎ ያልተጠየቀ በክልሉ አድርጎ ይሁንታ ተሰጥቶት እስካልመጣ ድረስ ተቀባይነት የለውም የሚለው ጻፉ። የጻፉት ደብዳቤ ደግሞ ህጋዊ አይደለም ራሱ በትግራይ አድርጎ አልመጣም ብለው ድጋሚ የሰጡ መግለጫ የራያ ጥያቄ ጭራሽ ወደ ፌዴሬሽን ምክር ቤትም አልመጣም የሚል መግለጫ ሰጡ። ስለ ወልቃይ ስለ ራያ ጉዳይ የሚቆረቆር ያለ አማራ ነው ትግራይ መቆርቆር ይገባው እየተገባው፣ ግን አማራ እየተቆረቆረ ነው የሚለው አስገቡ። ይህ ራሱ በፌዴሬሽን ስልጣን ሆኖ መነገር የማይገባው ነገር ነው። ሰሞኑን ደግሞ ከአንድ የሀገር ውስጥ የቴሌቪዥን ጣቢያ ጋር የፌዴሬሽን አፈጉባኤዋ ወይዘሮ ኬሪያ ኢብራሂም ባደረጉት ቃለ ምልልስ የወሰንና የማንነት ጥያቄዎችን ለመመለስ ገለልተኛ የሆነ ኮሚቴ ተቋቁሟል፣ መስፈርቶችም ወጥተዋል ብለዋል። ይህ ደግሞ የእኛን ጥያቄ ውድቅ ለማድረግ ታስቦ የተሰራበት ነው ይላሉ ኮሎኔሉ። ለመሆኑ አፈጉባኤ የሰጡት ቃለ ምልልስ ምንድን ነው ብዬ ወደኋላ ተመልሼ ቃለ ምልልሱን አደመጥኩት። ይዘቱም ይሄው ነው። ወደ ፌዴሬሽን ሲገባ ዝርዝር ነው የሚቀርበው፣ በጽሁፍ ማለት ነው። አንደኛ ከጠቅላላ ህዝብ ከማንነት ጥያቄ ህዝብ አምስት ፐርሰንት ዝርዝር ፊርማ እና የት እንደሚኖሩ ማቅረብ አለበት ይላል ማለት ነው። ከዚህ ማህተምና ፊርማ መኖር አለበት ይላል። ሁለተኛው ደግሞ ያ ግለሰብ ወይም ደግሞ እንደ ቡድን ሆኖ ተወካይ ሆኖ የሚመጡት ከህዝቡ ተወካይ መሆናቸውን የሚያረጋግጥ ማስረጃ ይዘው መምጣት አለባቸው ይላል። እነዚህ ይዞ ከመጡት ወደ አፈ ጉባኤ ይገባል። አፈ ጉባኤ ይህን ፕሮሰስ ያያል። ከየ በኋላ ይህንን ካሟላ ቀጥታ ወደ ቋሚ ኮሚቴ ነው የሚልከው። የህገ መንግስት ትርጉምና ማንነት ጉዳዮች ቋሚ ኮሚቴ አለ። ኮሚቴው አሁን ቼክሊስት እያዘጋጀ ነው፣ ማን ማን ይምጣ የሚለው ከክልሎች እየተነጋገርን ነው። አሁን ለምሳሌ ከደቡብ ብሔር ብሔረሰቦች ህዝቦች ከኦሮሚያ ክልልም ከዩኒቨርሲቲም እውቅና ያላቸው ይህ ደግሞ የእኛን ጥያቄ ውድቅ ለማድረግ ታስቦ የተሰራበት ነው ይላሉ ኮለኔሉ። የማንነት ጉዳይ የሚያጣራ ዋቅረናል ሲሉ ሰምተናል። ከቀረቡት የማጣራት መመዘኛዎች ግን የሚያቅሬታ አለን። አንደኛ ታቸው ያሉት የህዝብ ኮሚቴ ነው ብለን የምናምነው የምንቀበለው የአካባቢ መስተዳደር ፌርማ ማህተም ያለበት ፍቃድ የተሰጠው ከሆነ፣ ሁለተኛ ደግሞ ከነዋሪ ህዝብ አምስት ፐርሰንት ቴሽን ስምዝርዝር የሰበሰበ ከሆነ የሚል አቅርበዋል። ይህንን እኛ ከፌዴሬሽን ከራሳቸው ደንብ አንጻር በአንድ ማህበረሰብ ከአምስት ሺ ቴቴሽን ስምዝርዝር ሰብስቦ የማንነት ጥያቄ ማቅረብ ይችላል ይላለጋቸው። በዚህ መሰረት እ ሀያ ሶስት ሺ ቴቴሽን ሰብስበን በተከበሩ አፈ ሁለት ሺ ስምንታት ይሆናል። ትክክል ነው፣ ከሚገባ በላይ ነው ብለውናል በወቅቱ አሁን ሌላ አዲስ ህግ ብሎ ስላወጡ ይሄንን እኛ ተቃወማለን። ሁለተኛ ደግሞ ማህተም መሰጠት አለበት የሚለው የትግራይ ህወሀት እንዴት ለኛ ማህተም ሊሰጠን ይችላል? እንዴት ሊፈርምልን ይችላል? ትክክለኛ አማራ ምን ብላ ትጠይቁ ብሎ አይደለም ማህተምና ፌርማ ፈርሞ እውቅና ሊሰጠን እንደሚኖሩ እንኳ አልፈቀደም። ከወልቃይት ተባረን አሁን ድምጻችን እዚህ ነው ያለው። የደሮችን ራሱ ገለልተኛ ሳይሆን እንዴት ገለልተኛ አጣሪ ኮሚቴ ለዋከር ይችላል? የሚል እኛ ጥርጣሬም ተቃውሞ ማለት አዲስ ኮሚቴውን አዋቅረዋል። ወልቃይት ትግራይም አይደለም አማራም አይደለም የሚል በራሳቸው ማህተም አድርጎ አዋቅረው ሁመራ በክሌን ሳፍረው አዲስ አበባ ኢትዮጵያ ሆቴል አልጋ ይዘው ሁለት ሰዓት አስራ ሁለት ሰዓት ከሁመራ ተነስቶ ሁለት ሰዓት ተኩል ግን ፌዴሬሽን ምክር ቤት ገብቶ ጉዳይ ጨርሶ ወጥቷል። ይሄ ወይዘሮ ከሪያ በራሳቸውን እንደሚመጡ ፕሮግራም አዲዘው ቢሯቸው ከፍተው ጠበቁ ይሄ በህዝብ የተወከለው ኮሚቴ ደግሞ ሳምንት ሲመላለስ እያሉ ከቢሮ የለውም አሰምተዋል። ታዲያ መስፈርቱ የነበረውን የማንነት አስመላሽ ኮሚቴ በምን መልኩ ይጎደዋል? አልኳቸው ኮሚቴዎች በህዝብ የተወከሉ ነን ብሎ ማህተምና የትግራይ መስተዳደር ያልፈረመበት ማህተም ያልተሰጠው ያልያዘው ከሆነ ፌዴሬሽኑ እውቅና ሰጥቶ ኮሚቴ ነው ብሎ መነጋገር አይችልም። ብለው ኮ ይሄ ከሆነ ህወሀትን በሚፈልገው አቅጣጫ ራሳቸውን ቀርጠው ይሄዳሉ ነው ያሉ። አቶ አበራ ዘነበ የወልቃይት ከተማ ነዋሪ ናቸው። አፈ ጉባኤዋ ይህንን ቃለምልልስ ከማድረጋቸው ከሁለት ቀን በፊት ሀያ አባላት ያሉት አዲስ ኮሚቴ ተቋቁሞ እርሳቸው የተናገሩትን መስፈርት በሙሉ አሟልተው ወደ ፌዴሬሽን ምክር ቤት ይዘው እንደገቡ መረጃ አለን እያሉ ነው ወደ ቆጠች እንዴት እንደተፈረሙ ማስረጃ አለን። እነዛ ማስረጃዎች ምንድን ነው የሚያደርጉ? ከላይኛው ዝም ብሎ ክፍት ወረቀት ይመጣና ከላይኛ ከላይኛው ፊርማ የሚፈርምበታለን ከዛ በራሪ በላይ የሚለጠፈው በኋላ ነው የሚለጠፉት። ያሁን ፊርማዎች ሰበሰቡና ከላይ ያለው እኔ አበል ነው ብሎ ነው ያስፈርሟቸው ገበሬዎችን። ማንም የማይችሉ ሰዎች እጃቸው ነው የሚፈረሙበት ነው እነሱ ያስፈርሞ አበል የሚለው እንደዛ አድርገው ወሰዷቸው ገበሬዎችን ሰባስበው። አንዳንድ ሰዎች ደግሞ በጥቅም የተገዙ አካባቢ ሰዎች የነበሩ ሰዎች የተጠቀምባቸው ነው። አንተ በትክክል አይተሃል፣ ወረቀቱን አይተህዋል። በደንብ በደንብ በደንብ አሁን ማስረጃም አለን እኛ አሁን በየቀኑ ምን ለጥፋቸዎች ነበር አሉ ሶስት ዓመት የሰበሰቡ አሁን በካርቶን ነው ይዙት ሄዱ። እኛ ኮሚቴ እየተሳደደ እነሱ እዛ እዚህ ወልቃየት ውስጥ ሆነው በጭራሽ አውሮፕላን ቲኬት ተቆርጣላቸው ሊሄዱ አይችሉም በጭራሽ። ሰፈራዎች ግን ለምሳሌ ሰፈራ ልንገርሽ አሞራ ዘጠና ፐርሰንት እነሱ ናቸው ማይጠራ ሽግል፣ አደባይ፣ በረከት እነሱ መኖር ይችላሉ። ኢትዮጵያውያን ናቸው፣ እኛ እያልን ያለ ነው። ግን ወልቃይት፣ ተገዴ፣ ተከዜ መለስ አማረ ነው። በእነዚህና ተያያዥ በሆኑ ጥያቄዎች የፌዴሬሽን አፈ ጉባኤያን ወይዘሮ ኬሪያ ኢብራሂምን ለማነጋገር ወደ ቢሮአቸው በተደጋጋሚ ብደውልም የኮሚኒኬሽን ዳይሬክተራቸውን ጨምሮ ሌሎች ረዳቶቻቸውን በስልክ ባገኛቸውም አፈ ጉባኤዋን ግን ማግኘት አልቻልኩም። እንዳገኘኋቸውም የእርሳቸውን መልስ ይዤ የመመለስ ይሆናል ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው፣ ባህር ዳር።